የእስራኤልና ፍልስጤማውያን ግጭት ምንም አይነት የመቀነስ አዝማሚያ ባላሳየበት በአሁኑ ወቅት ዴሞክራቶቹ የዩናይትድ ስቴትስ ምክር ቤት አባላት የተኩስ አቁም ጥሪ አቅርበዋል። የሪፐብሊካን ሕግ አውጪዎች ግን የሐማስን ጥቃት በማውገዝ በሁለቱ ወገኖች ድርጊት መካከል እኩል የሆነ የሞራል ተጠያቂነት የለም ብለዋል። ጉዳዩን የተከታተለችው የቪኦኤ የምክር ቤት ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል። ላለፉት አስር ቀናት በመካሄድ ላይ ባለው የእስራኤልና የፍልስጤማውያን ግጭት ጉዳይ ላይ የዩናይትድ ስቴትስ ህግ አውጪዎች ተከፋፍለዋል። እዚህ ዋሽንግተን ዲሲ ውስጥ በሚገኘው የእስራኤል ኤምበሲ ፊት ለፊት የተቃውሞ ሰልፍም ተካሂዷል። እስራኤል በፍልስጤማውያን ላይ የምታደርሰው የሰብአዊ መብት ጥቃት ምላሽ ለመስጠት የሚሉት የሐማስ ተዋጊዎች ሮኬቶችን ወደ እስራኤል ሲተኩሱ፣ እስራኤልም በምላሹ ጋዛን በአየር ጥቃት ደብድባለች። ዴሞክራቱ ሴኔተር ክሪስ መርፊ ይህን ብለዋል። እስራኤላውያኑ የወደፊቱን የፍልስጤማውያንን ግዛት እንዳይመሰረት ለማድረግ ሆም ብለው ማፈናቀልና ሰፈራን እንደ ስልት መጠቀማቸው ስህተት ነው። ይህ ፖሊሲ ምናልባት ለኔታንያሁ የጥምር መንግስት ፖለቲካቸው ህብረት ጥሩ ሊሆን ይችላል። በፍልስጤማውያን ዘንድ ግን መጪውን አስመልክቶ ያደረሰባቸውን ተስፋ የመቁረጥ ስሜት ይበልጥኑ እያበረታቱት ነው። የፍልስጤም መሪዎችም ስልጣን ላይ ለመቆየት ጸረ እስራኤልና ጸረ ሴማዊ ቅስቀሳቸውን እንደ ዋና መሳሪያቸው መጠቀማቸው ስተት ነው። ከዴሞክራቶቹ ተራማጅ አቋም ያላቸው እንደ ሴኔተር በርኒ ሳንደርስና የተወካዮች ምክር ቤት አባል አሌክዛንደር ኦካሲዮ ኮርቴዝ የመሳሰሉት በእስራኤል የአየር ጥቃት ጉዳት የደረሰባቸውን ሰላማዊ ዜጎች ግምት ውስጥ በማስገባት ዩናይትድ ስቴትስ ለእስራኤል የምትሰጠውን እርዳታ መልሳ እንድትመረምር ጠይቀዋል። መካከለኛ አቋም ያላቸው አብዛኞቹ ግን የተኩስ አቁም እንዲደረግ ጠይቀዋል። ዴሞክራቱ ሴኔተር ባብ መንዴዝ እንዲህ ብለዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ፕሬዚደንት ባይደን ራሳቸው ከበስተኋላ ጠንካራ የዲፕሎማሲ ጥረት እያደረጉ ነው በቀጥታ ከእስራኤል መንግሥት እንዲሁም ከግብፅና ከአካባቢው ካሉ አገሮች ጋር በመተባበር ግጭቱ እንዲቆም እየሰሩ ነው። እስራኤል ባደረሰችው የአየር ጥቃት 217 ፍልስጤማውያንን ስትገድል የፍልስጤም ተፋላሚዎች ደግሞ በተኮሷቸው ሮኬቶች 12 እስራኤላውያን ሞተዋል። የሪፐብሊካን ፓርቲ የምክር ቤት አባላት ሁለቱም ወገኖች እኩል ተጠያቂ አይደሉም ይላሉ። የመወሰኛው ምክር ቤት የሪፐብሊካን አባላት መሪ ሚች መካንል እንዲህ ብለዋል። እስራኤልን ከአደጋ ላይ ስትወድቅ ዝም ብለው ማየት የሚፈልጉ ጥቂት ያልሆኑ ቁጥር ያላቸው ዲሞክራቶች አሉ። እዚህ ጋር በኩል ዓይን የሚታይ ነገር ያለ ያስመስላሉ። ምንም አይነት የሞራል እኩልነት የለም። በአንድ በኩል ያሉት አሸባሪዎች በነገራችን ላይ ፍልስጤማውያንን ራሳቸውን እያሳሳቱና ራሳቸውን አደጋ ላይ እንዲጥሉ እየገፋፉ ነው። እስራኤሎች ደግሞ አገራቸውን ለመከላከል ሲሉ በሚወስዱት እርምጃ ኢላማቸውን በጥንቃቄ ለመምታት ከመንገዳቸው እንዲወጡ እየተደረጉ ነው። የሴኔት ሪፐብሊካን አባላት የባይደን አስተዳደር የኢራንን የኒውክለር ስምምነት በድጋሚ ለመፈጸም በመውሰድ ላይ ያለውን እርምጃ በማውገዝ እስራኤልን ለመከላከል ተጨማሪ እርምጃዎች መወሰድ እንዳለበት ይናገራሉ። ሪፐብሊካኑ ሴኔተር ቴድ ክሩዝ እንዲህ ብለዋል። የባይደን አስተዳደር እስራኤልን ከማብጠልጠልና ከማናናቅ ይልቅ እንዲያውም የብዙ ሺዎችን ሕይወት እያተረፈ የሚገኘውን አይረንዶም የተባለውን የሮኬቶች ማምከኛ መሳሪያ ጉድለት የምናሟላበትንና የምናጠናክርበት መንገድ እንፈልጋለን ነው ማለት ያለበት። ይህ በእንዲህ እንዳለም በአብዛኛው ስር የሰደደን ባይሆን ለእስራኤል ሊሸጥ የታሰበውን የ735 ሚሊዮን ዶላር የጦር መሳሪያ ሽያጭ ስምምነትን የተቃወሙ ተራማጆቹ ዴሞክራት ምክር ቤት አባላት የባይደን አስተዳደር ምድርን እንደተፈታተኑት ተመልክቷል። ስምምነቱ የተረፈው ለጥቂት መሆኑም ተነግሯል።